የማህፀንና የፅንስ ሐኪም የሆኑት ዶክተር አማኑኤል ገሰሰው የኢትዮጵያ መንግስት የሚሰጠውን የላቀ የሽልማት ደረጃ አገኙ። ልዩ የህይወት ዘመን ሽልማትና በጤናው ዘርፍ የሙያ ስነ ምግባር አምባሳደርነት ክብርን የተሰጣቸው ዶክተር አማኑኤልን ግርማይ ገብሮ አነጋግሯቸዋል። ሽልማቱና ክብሩ ለርሶ ምን ትርጉም ይሰጥዎታል የሚለውን ጥያቄ ለመመለስ ያበረከቱትን የሙያ አስተዋጽኦ በመዘርዘር ይጀምራሉ ዶክተር አማንኤል እንግዲህ ከ1982 ዓመተ ምህረት ጀምሮ በዚህ ሙያ ሲያገለግል ቆይቻለሁ በተለይ ደግሞ በማህፀንና ፅንስ ህክምና ማለት ነው በሶስት ዘርፍ ነው ሳገለግል የቆየሁት አንዱ በሙያዬ ማለት ነው ከተመረቅኩበት ከ1982 ዓመተ ምህረት ጀምሮ ደከመኝ ሰለቸኝ ሳል ሳገለግል ቆይቻለሁ። በሁለተኛ ደረጃ ደግሞ በማስተማር ነው። ጤና ባለሙያዎች ሳስተምር ቆይቻለሁ። ማለት ጤና ረዳቶች፣ ነርሶች፣ ጤና መኮንኖች እንዲሁም የህክምና ዶክተሮች ሳስተምር ቆይቻለሁ። በሶስተኛ ደረጃ በምርምር ስራ ስሳተፍ ቆይቻለሁ። በተለያየ ዘርፎች በተለይ በእናቶች እና በማህፀን ህክምና ዙሪያ የተለያዩ ምርምሮች እያደረጉ ቆይቻለሁ። እነዚህ ምርምሮች በሀገር ውስጥም በውጭ ሀገር ባሉ የሕክምና መጽሔቶች ታትመዋል። እንዲሁም በተለያየ መድረኮች በአገር አቀፍና በውጭ ሀገርም የጥናት ምርምሮችን ሳደርግ ቆይቻለሁ። ይህን እውቅና ለመስጠት በቅርብ ጊዜ እንዳልከው ሽልማት ተሰጥቶኛል። ይህ ለእኔ ትልቅ ክብር ነው። ትልቅም ደስታ ተሰምቶኛል። ምክንያቱም ያለፈውን 26 ዓመት ጉዞ መለስ ብዬ እንዳስታውስ ለሀገሬ ደግሞ ምን አበርክቻለሁ የሚለውን ነገር የሚያስታውሰኝ ስለሆነ በጣም ክብርም ደስታም ተሰምቶኛል። ዶክተር አማኔል ገሰሰው ባለፉት 26 ዓመታት ያከማቹትን ልምድና እውቀት እንዲሁም በሙያው ውስጥ ባካሄዱት ጥልቅ ምርምርና ጥናት በሀገር ውስጥና በተለያዩ ሀገሮች ያቀረቡትን የምርምር ውጤት ጨምቀው በተለይ ለእናቶች በሚመች መልኩ አንድ ወለላ የተሰኘ መጽሐፍ በአማርኛና በትግርኛ አሳትመው ለንባብ ያበቁ ታላቅ ምሁር ናቸው። እንዲሁም ዶክተር አማንኤል በመቀለ ከተማ በሚገኙ የመንግስት ሬዲዮ ጣቢያዎች በኩል በጤና አጠባበቅ ዙሪያ ከህዝቡ ለሚቀርብላቸው ጥያቄዎች በመመለስና በማስተማር ከዚህም በዘለለም የህክምና ዋጋ መክፈል አቅም ለሌላቸው እናቶች በነጻ በማከም ይታወቃሉ። ዶክተር፣ ይህንን ማህበረሰባዊ አገልግሎት መስጠት ከየት ነው የሚመነጨው? ሙያው የሚጠይቀው ግዴታ ነው? ከሙያ ስነ ምግባር አንጻር እስኪ ንገሩኝ። እንግዲህ ህክምና ሰብአዊነት የተላበሰ ስራ ነው። ከሰብአዊነት ውጭ ህክምና መስራት አይችልም። መጀመሪያም ወደ ህክምና ሙያ ስትገባ የውስጥ ሰብአዊነት ስላለ ይመስለኛል። ሌላ ሀላፊነት ምንድን ነው ህብረተሰቡ ስለ ህክምና ብዙ በሀገራችን እውቀት ስለሌለ የማስተማር ግዴታም አለ ለዚህ ነው በየጊዜው እየቀረብኩኝ ስለሙያዬ ቀለል ባለ ቋንቋ የማቀርበው በሁለተኛ ደረጃ ያዘጋጀሁት መጽሐፍ ምንድን ነው በእንግሊዝኛ ብዙ ጊዜ መጽሐፍ እንጽፍና ህብረተሰቡ ግን አይደርስም አያነበው በመካከላችን ጋፕ አለ በእኛና በታካሚዎች መካከል ጋፕ አለ ምን ሰራውም ነገር በሽተኞቻችን አያውቁም። ምን እንደሰራንላችሁ አያውቅም። ይህን ጋፕ ለማጠብ ምን እየሰራ እንደሆነ እንዲሁም አንዳንድ ጊዜ እቤት ሆነው እንዲታከሙ መጽሐፍ ሆነ አንበ እቤት ሆነው እንዲታከሙ የሚረዳ መጽሐፍ ነው። የመቀሌ ዩኒቨርሲቲ፣ የትግራይ ጤና ቢሮ፣ የትግራይ ሴቶች ማህበር ከዶክተር አማንኤል ጋር በመተባበር ላለፉት ሶስት ዓመታት በትግራይ ክልል የተካሄደው ህብረተሰብ ተኮር የፅንስ መከላከል ዘዴ ከካሊፎርኒያ በርክሌይ ዩኒቨርሲቲ ጋር በመሆን በኢትዮጵያ ተግባራዊ እንዲሆን ያደረጉት ዶክተር አማንኤል ገሰሰው ናቸው። ለመሆኑ ዶክተር ይኸው ዘዴ ምን ያህል አዋጭና ጠቃሚ ሆነው አገኙት? በሀገራችን በአጠቃላይ የእናቶች ሞት በጣም ከፍተኛ ነበረ። የዛሬ 10 ዓመት፣ 15 ዓመት እጅግ በጣም ከፍተኛ ነበረ። ይህን የእናቶች ሞት መቀነስ የግድ ይላል። እያንዳንዱ ዜጋ ደግሞ በዚህ ላይ ኮንትሪቢት ማድረግ አለበት። በተለይ ሐኪሞች ማለት ነው። አንዱ ለእናቶች ሞት ከፍተኛ የሆነው እናቶች እርግዝና መከላከያ ስለማይወስዱ ያልተፈለገ እርግዝና ይከሰታል። ያልተፈለገ እርግዝና ደግሞ ሴፍ ባልሆነ መንገድ አቦርሽን ይሰራሉ። በዚህ ምክንያት ብዙ እናቶች ሊሞቱ ለህልፈት ሊወቁ ይችላሉ። ምንድን ያደረግነው ነው የእናቶች መከላከያ እንዴት መውሰድ ይችላሉ፣ በአቅራቢያቸው እንዴት መውሰድ ይችላሉ የሚለው ጥናት ለማድረግ ያህል ያደረግነው ነገር ነው። ብዙ እናቶች በገጠር አካባቢ መውሰድ የሚፈልጉት የመከላከያ ዘዴ መርፌ ነው። ነገር ግን በአቅራቢያቸው መርፌ የሚሰጣቸው የጤና ባለሙያ ላያገኙ ይችላሉ። አንድ ሰዓትም ሁለት ሰዓትም ከዛ በላይም ተጉዘው ነው የእርግዝና መከላከያ መርፌ መውሰድ የሚጓዙት። ያደረግነው ጥናት ምንድን ነው በአቅራቢያቸው መስጠት አንችልም ወይ የሚለውን ነገር ነው ጥናት ያደረግነው ነው። በአጠገባቸው ያሉት ሴቶች ከየጣቢያው ሁለት ሁለት መልምለን ለሶስት ዓመት ያህል አስተማር፣ ለአራት ቀን ነው የምናስተምራቸው። የምናስተምራቸው ምንድን ነው መከላከያ መርፌ ምን ማለት እንደሆነ ለስንት ወር መከላከል እንደሚቻል፣ በተለይ በተለይ ደግሞ መርፊያውን እንዴት መስጠት እንደሚችሉ ለሶስት ቀን ለአራት ቀን ያህል እናስተምራቸዋለን። ስናስመርቃቸው መርፌ መውሰድ ይችላሉ ወይስ አይችሉም የሚለውን ብቃታቸውን በትክክል እናረጋግጣለን። ብቃት ያላቸው ሴቶች ወደ ቦታው እንልካቸዋለን፣ ከነ ሙሉ ጥንቃቄ ማለት ነው። በሶስት አመት ውስጥ ወደ ስምንት መቶ የሚሆኑ ሴቶችን ነው ያሰለጠን ነው። እነዚህ በቦታው ሄደው መከላከያ መውሰድ የሚፈልጉ ነገር ግን ወደ ጤና ኬላ ሄደው መውሰድ የማይችሉ ብዙ ሴቶችን ነው መርፌ መውጋት የቻሉት። በተለይ ደግሞ ተማሪዎች ጤና ኬላ ሄደው የፕራይቬሲ ጉዳይ ሆኑባቸው እዛ መውሰድ የማይፈልጉ ብዙ ተማሪዎችን ይህን የእርግዝና መከላከያ መስጠት ይችሏል። መጨረሻ ስንገበግመው አንድ እነዚህ ሴቶች ከሌላ ሐኪም ባልተለየ መልኩ መርፌ መስጠት እንደሚችሉ፣ ሴፍ በሆነ መንገድ መስጠት እንደሚችሉ የሚለውን ነገር አረጋገጥ ወደ አስር ሺህ የሚሆን ሴቶችን ነው መርፌ መውጋት የቻሉት። በመጨረሻ ላይ ጥናቱን ስናደርግ መከላከያ መውሰድ የሚገባቸውን ሴቶች በከፍተኛ ሁኔታ ጨምሯል። በተዘዋዋሪ ምክንያት ለእናቶች ሞት መቀነስ እንደ አንድ ምክንያት ሆኗል ማለት ነው። ኢትዮጵያ የእናቶችና የህፃናት ሞት ትርጉም ባለው ደረጃና ፍጥነት ለመቀነስ በምታደርገው ጥረት የዶክተር አማንኤል ገሰሰው አስተዋጽኦ ትልቅ ቦታ አለው። መቀለ ከተማ ውስጥ ቃል ኪዳን የተሰኘ የግል ሆስፒታል አስገንብተው በተለያዩ የህክምና ዘርፍ ከፍተኛ ሐኪሞችን በማስተባበር በመስራት ላይ ይገኛሉ። በመጨረሻ ዶክተር አማንኤል የጤና ባለሙያዎች ምንድን ነው ማድረግ የሚገባቸው የሚያስተላልፉት መልእክት ካለ እንግዲህ ምንድን ነው? ህይወት የዱላ ቅብብሎች ነው። በፊት የነበሩት ኢትዮጵያውያን ስማቸው እንጂ እነሱ የሉም። አሁን አለን፣ ከትንሽ ጊዜ በኋላ አንኖሩም። በህይወት ዘመናችን ያው ሰው እንደ መብራት ነው በርቶ የሚጠፋ ነው። በህይወት በሚኖርበት ጊዜ ግን የሚቻለውን ብርሃን ሰጥቶ ማለፍ አለበት። ስለሆነም አሁን ያለነው ጠንክረን ሰርተን ለሚቀጥለው ትውልድ የተሻለችን ኢትዮጵያ የማስረከብ ግዴታ አለብን። ነው ዶክተር አማንኤል ገሰሰውን በጣም ነው የማመሰግነው ጊዜ ስጥል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።